ኢትዮጵያ ከሁለት አስርት ዓመታት በላይ ስትጠቀምባቸው የነበሩ የገንዘብ ኖቶችን በአዲስ ለመተካት መወሰኗን አስታውቃለች። አዳዲሶቹ የገንዘብ አይነቶች ሕገ ወጥ የገንዘብ ዝውውርንና ሙስናን የመሰሉ ወንጀሎችን ለመከላከል መፍትሄ ይሆናሉ ሲሉም የመንግሥት ባለሥልጣናት አስታውቀዋል። ለመሆኑ ይህ እርምጃ በኢትዮጵያ ምጣኔ ሀብትና በኢትዮጵያውያን ኑሮ ላይ ምን አይነት አዎንታዊና አሉታዊ ለውጥ ያመጣል? ይህንንና ተያያዥ ጥያቄዎች ላይ ማብራሪያ የሰጡን የአዲስ አበባ ዩኒቨርሲቲው የኢኮኖሚክስ ምሁር ፕሮፌሰር አለማየሁ ገዳ ናቸው። ከፋይናንስና ምጣኔ ሀብት አንጻር የውሳኔውን አስፈላጊነት በመመርመር ይጀምራሉ። እኔ ምንም አይታየኝም። ፋይናንስ እና ኢኮኖሚ በኩል ላይክ እንዲ የሚያጣድፍ ነገር ያለ አይመስለኝ። እንዳውም እንደምታውቀው አሁን ከባድ የኮቪድ ተጽዕኖ ከባድ ያለበት ሁኔታ ነው። በተቻለ መጠን ወጪዎች ይሄ ነገር ያው ወጪ ይጠይቃል በተቻለ መጠን ወጪዎችን የምትቆጥቡበት ጊዜ ስለሆነ ምንም ከፋይናንስ እና ከኢኮኖሚ ማንሳት አታዳፊ ነገር የለም ብዬ ነው የማስበው። የኢትዮጵያ መንግሥት የአሁኑን እርምጃ ለመውሰድ የፈለገባቸው ምክንያቶች መካከል የተወሰኑትን ጠቅሰዋል። ከእነዚህ መካከል አንደኛው ህገወጥ የገንዘብ ዝውውር እንዲሁም ሙስናን ለማስቀረት ይበጃል ተብሎ ስለሚታሰብ እንደሆነ ገልጸዋል። ከዚህ አንጻርዝ ብዙም የሚያመጣ ለውጥ የሚያመጣ አይመስለኝም። እዚህ ላይ አንደኛ ሙስናን በሚመለከት እንግዲህ ማንኛውም ሰው የድሮ ብሩን ይዞ ይሄድና ይለውጣል። ስለዚህ ልክ ሲለውጥ ኬት አመጣህ ይሄንን ስትሰራ ታክስ ከፍልሃል ወይ የሚል ካልሆነ መንግስት ምንም ለውጥ የለውም። ሄደህ አመጣዋለህ አለቀ ነው። የገንዘብ ዝውውሩን ቢሆን አንደኛ ከተለወጠ በኋላ ሊካሄድ ይችላል። ይሄ ነገር ብሩን ከለወጥከው በኋላ የገንዘብ ዝግሩ ሊታካሄድ ትችላለህ። ለአንድ ወር፣ ለሁለት ወር እስከሚለወጥ ካልሆነ ቋሚ መፍትሄ አይመስለኝም። ቋሚ መፍትሄ ራሱን ነገሩን ተከታትለህ ስር መሰረቱ ምንድን ነው ብለህ እሱን ማጥፋት ነው። ስለዚህ እኔ በሁለቱ ምክንያት ብዙ ሀገር የተለመደ ጉዳይ ነው ብር መለወጥ። ስለዚህ በቀጥታ ሄደህ የምትለውጥ ከሆነ ብሩን ቄታ መጣኸው እንዴት ያገኘኸው ማትበል ከሆነ ስናንም ይሁን ህገወጥ ዝውውርን ብዙ የሚለውጡ አይመስለኝ የኢትዮጵያ መንግስት ይህንን እርምጃ ለመውሰድ ወስኗ በዘጠና ቀናት ውስጥም ለማስፈጸም እቅድ እንዳለው አስታውቋል። ይወሰዳሉ ተብሎ ከታቀዱ እርምጃዎች አንዱ በኢትዮጵያ ታሪክ ለመጀመሪያ ጊዜ የሁለት መቶ ብር ኖት ወደ ገበያ እንደሚገባ ተሰምቷል። ይህን የመሳሰሉት ውሳኔዎች በኢኮኖሚው ላይ የሚያመጡት አሉታዊም ሆነ አዎንታዊ ተጽዕኖ ምንድን ነው? ቆንጆ ቆንጆ ጤ ነው አሁን ያልከው ነገር እንግዲህ አንደኛው ነገር መንግስት ማድረግ ያለበት ይሄ ነው። በጣም የተለመደ ነገር ነው። ምንም ሰው መደናጋገጥ ምናምን የለበትም። የኖርማል ልወጣ ነው ሄዶ ይለውጣል ብሎ ሰላማዊ አለዋወጥ እንደሚኖር በደንብ መቀስቀስ ያለበት ይመስለኛል። አንደኛ እሱ ነው። ሁለተኛ እንዳልከው ሁለት መቶና ሁለት መቶ ኖት መውጣቱ አስፈላጊ ነው። እንደውም እኔ አምስት መቶ እና አንድ ሺህ ቢወጣ ሁሉ እፈልግ ነበረ። ምንድን ነው በዋጋ ንረት ምክንያት ብሩ ዋጋ አጥቷል። መቶ ብሮቹን አሁን ከተማ ያሉትን የምታያቸው ደቀዋል። እነ አንድ ብር እና አምስት ብር ምናምን ሁሉ ጠፍተዋል። አስርም እንዳይጠፋ ያሰራል። ስለዚህ ይሄ አይነት የዋጋ ንረት ያለበት ሁኔታ ስለሆነ ሁለት መቶ ኢቨን አምስት መቶ እና አንድ ሺህ ቢያወጡ ቆንጆ ነበረ። ምክንያቱም ይሄ ብዙ ነገር ያቃልላል። አንደኛ የብር መቁጠር ያቃልላል፣ ሰው በቀላሉ መሸከም ይችላል። ኤቲኤም ማሽኖች አስሬ ሲሞሉ ነው የሚሉት ይቀንስላቸዋል። ስለዚህ እነዚህ እንደዚህ ስለሚያቀላጥፍ ጥሩ ነው። እንግዲህ ስጋቱ ምንድን ነው? በጨመርከው ቁጥር ወደ ሺህ ወደ ምናምን እየ በሄድክ ቁጥር ኮፒ አድርገው የሚሰሩ ደግሞ ችግር ሊያመጣብ ወይም ሰው ቢጠፋበትም በአንድ የሚጎዳው ብዙ ይሆናል። ስለዚህ ሁለቱን እያመጋገብክ ነው የምታየው እና ሁለት መቶ እና አምስት መቶ ቢወጣ እኔ ቆንጆ ይመስለኛል። እንደው ኢኮኖሚው ላይ ይሄ መለወጡ ምንም ለውጣ ያመጣል። ግን መንግስት መጠንቀቅ ሌላው ያለበት ብርህን እንደፈለግ መጠቀም ላይ ብዙ ገደብ ባያረግ ጥሩ ነው። ምክንያቱም ሰው በብር ላይ ያለው መተማመን ቆንጆ ነው አሁን እና ይህንን መለወጥ የለም። መተማመኑን ከለወጥ ወደ ሌላ መገበያያም ሊሄድ ይችላል። ያንን ነገር በጣም አለመጫን ነው። እንግዲህ ፕሮፌሰር ቀደም ብለውም ጠቀስ አድርገውታል፣ መወሰድ ስላለበት ጥንቃቄ የኢትዮጵያ እነዚህን እርምጃዎች በምትተገብርበት ጊዜ ከግምት ውስጥ ልታስገባቸው የሚገቡ ጉዳዮችን የበለጠ በሰፊው መነጋገር እንችላለን። ቀነ ገደቡ ሶስት ወር ነው። አጭር የሚባል ጊዜ ይመስለኛል። በዚህ ጊዜ ውስጥ ምን አይነት ጥንቃቄዎች መወሰድ አለባቸው? በሕዝብም ዘንድ እንዲሁም ደግሞ በመንግስት አካላትም ዘንድ ይህንን ሽግግር በሚያስፈጽሙበት ጊዜ ከግምት ውስጥ ሊያስገቧቸው የሚገቡ የጥንቃቄ እርምጃዎች ምንድን ናቸው? እንግዲህ አንደኛው እንዳልከው እኔ ጊዜው አጭር ይመስለኛል። ቲንክ ኬንያ አምና ቀይረው ነበረ ስድስት ወር ይሁን ዓመት እንደዚህ ረዥም ከኛ የረዘመ ጊዜ ነው ብቻ የተጠቀሙት። አንደኛ አጭር ይመስለኛል። ይሄ ነገር ማርዘም ነው። ሁለተኛው ጥንቃቄ እንግዲህ የተለመደው አሰራር ምንድን ነው? እንደዚህ አይነት ነገር አዲሱ ኖት ስታወጣ አሮጌ ብር መቃጠል አለበት ወይም የሆነ ቦታ መጥፋት አለበት። ምክንያቱም በሽግግሩ ወቅት ወደ ኢኮኖሚ በገባ ኢንፍሌሽን፣ ዋጋ ንረት ያመጣል። ስለዚህ ያው ተስፋ ማድረገው ያው የተለመደ የብሔራዊ ባንክ አሰራር ስለሆነ አዲስ በወጣው ልክ የሚሰበሰበው ብር ወይ ይቃጠላል ወይ አንድ ነገር ይደረጋል ማለት ነው። እሱ ላይ ከባድ ጥንቃቄ ይፈልጋል። ብሔራዊ ባንኩ እሱን ያደርጋል ብዬ ይተማመናለሁ። የተለመደ አሰራር ነው። ሁለተኛው ሰው ያው መረጋጋት አለበት፣ መንግስትም። ይሄ ነገር እንዴት ነው? በጣም የሚዳንቅ ነገር አይደለም፣ የተለመደ አሰራር ነው። ስለዚህ ተረጋግቶ ብሩ ላይ መተማመኑ እንዳለ ሆኖ እንዲለውጥ ማድረግ አለባቸው። ጊዜው ግን ቢያስረዝሙ ጥሩ። ፕሮፌሰር አለማየሁ እንግዲህ ኢትዮጵያ ለዚህ ውሳኔ እንድትገባ ያስገድዷትን ምክንያቶች ከመንግስት ባለስልጣናት ሰምተናል። ተመሳሳይ አጣብቂኝ ለወደፊቱ እንዳይፈጠር በአዲሱ የገንዘብ ኖት ዋዜማ መወሰድ ያለባቸው የሚባሉ የኢኮኖሚ ውሳኔዎችስ ምንድን ናቸው? ዘላቂ የሆነው ጉዳይ ከወረቀት የክፍያ ስርዓት ወደ ኤሌክትሮኒክስ መዛወር ነው እና አሁን ፈረንጆቹ ጋር እናንተ ክሬዲት ካርድ ነው የምትጠቀመው፣ ዴቢት ካርድ ነው። ካሽ በጣም በጣም ትንሽ ነው የምትጠቀመው። እኛ ጋር ያው ሰማንያ በመቶ የሚሆናች የህዝባችን ገጠር ያለው ካሽ ነው የሚጠቀመው። ኢቭን ከተማ የምትመጣ ፕሮባብሊ ሰማንያ በመቶ የሚሆነው እሱ ነው የሚጠቀመው። ስለዚህ ከካሽ ወደ ኤሌክትሮኒክስ መሄድ። ለዚህ ደግሞ ለእኛ የሚመቸው ምንድነው? ሞባይል ባንኪንግ ነው። ባንኪን ያዎች ሞር ኦር ለስ ወደዛ ተሸጋግረዋል። እና ወደ መንግስት ያለ የሌለ ጉልበቱን እሱ ላይ አውጥቶ ወደ ሞባይል ፔመንት ሲስተም ህዝቡን ሄድ ቢያደርግ ይሄ ሁሉ ጣጣ ይሄ ሁሉ ወጪ ምንም አይመጣበትም። ሌሎችም ብዙ ጥቅሞች ይኖሩ ዘላቂው መፍትሄ ይመስለኛል። ፕሮፌሰር አለማየሁ ገዳ የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል ፕሮፌሰርና የኢኮኖሚ ጉዳዮች ተመራማሪ በእጅጉ አመሰግናለሁ። አመሰግናለሁ።